ፓናማ ፔፐርስ በመባል የሚታወቀው የበርካታ የዓለም መሪዎችና ባለጸጎች ምስጢር ያለበት ሰነድ የህዝብን አመኔታ ያሳጣል። ዜጎችም ለሀገራቸው ትምህርት ቤቶች፣ መንገዶችና ለሌሎችም ተቋማት ግንባታ የሚያደርጉትን አስተዋጽኦ ይገድባል፣ ግብር ከመክፈልም ይቆጠባሉ ሲሉ የዓለም ባንክ ሁለተኛው ከፍተኛ ባለስልጣን አስታወቁ። ባለስልጣኑ ሲሪ ሙሊያኒ ኢንድራ ትራዋቲ ከቪኦኤው ጂም ራንደል ጋር ባካሄዱት ቃለ ምልልስ በመላው ዓለም የሚገኙ ህግ አውጪዎች አዳዲስ ደንቦችን እንዲቀርጹና የበለጠም እንዲቀራረቡ ጥሪ አስተላልፈዋል። ዝርዝሩን አዲሱ አበባ ያቀርባል። ፓናማ ውስጥ ከሚገኙ የህግ ቢሮዎች ሾልከው የሚወጡ ወረቀቶች ወይም ዶኩመንቶች በመላው ዓለም የሚገኙ አንዳንድ ሀብታሞች ንብረት እንዲያሸሹ፣ ቀረጥም እንዳይከፍሉ ምክንያት ሆነዋል። ይህ አይነቱ አካሄድ ህገ ወጥ ነው ባይባልም በዩናይትድ ስቴትስና በሌሎች ሀገሮች የሚገኙ ህግ አውጪዎች ህጋዊ መሆኑን ይደግፋሉ። እናም ብዙዎቹ ንብረት ማሸሽ ህገወጥ እንደሆነ የሚያስረዳ አዲስና ጠበቅ ያለ ህግ እንዲወጣ ይፈልጋሉ። ልሂቃኑ ቀረጥ መክፈልን ሲያቆሙ፣ ተራው ህዝብ ደግሞ አድሎ እንደተደረገበት በመቁጠር ቅሬታ ያሰማል። በዓለም ባንክ የአስተዳደር ኃላፊ የሆኑት ባለሥልጣን እንደሚሉት አስተሳሰቡ በራሱ አመኔታን ያጠፋል፣ የኢኮኖሚ እድገትን ይጎዳል። እነዚህ ሀገሮች አንዳንድ መሪዎች ልሂቃን ወይም ከዚህ አኳያ ሀብታሞቹ በውጭ ሀገር የባንክ ሂሳብ እንዳላቸው ሲያውቁ ለምን የሚል ጥያቄ ያነሳሉ። ይሄ በእውነት ተገቢ ወይም ህጋዊ ምክንያት ነው የሚል ቅሬታም ያቀርባሉ። ግሎባል ፋይናንሻል ኢንቴግሪቲ በመባል በሚታወቀው የምርምርና የመብት ተሟጋች ድርጅት ውስጥ የሚገኙ ጠበብት ደግሞ የመንግስትን ካዝና በእጅጉ መራቆት ያዋሳሉ። Our data uh, show that over a trillion dollars in illicit money is siphoned out of developing country economies. ያሉት መረጃዎች እንደሚያሳዩት በየዓመቱ በትሪሊዮን ወይም በአንድ ሺህ ቢሊዮን ዶላር የሚቆጠር ገንዘብ ከታዳጊ አገሮች ይወጣል። ይሄ ደግሞ ወደ እነዚህ አገሮች ከሚገባው ከውጭ አገሮች መዋለ ንዋይና የውጭ እርዳታዎች የሚበልጥ ነው። ከፓናማ ፔፐርስ ጋር የተያያዙ ታሪኮችን በሚያወጣ አንድ ዓለም አቀፍ ቡድን ውስጥ የሚሰራ የምርምር ጋዜጠኛ እንዳመለከተው ዶክመንቶቹ በብዙ ሺዎች የሚቆጠሩ ኩባንያዎችን ይፋ ያደርጋሉ። እናም ህጎቹን በተመለከተ ሲናገር ብዙ ጠበብት እንደሚነግሩን በየሀገሮቹ ያሉ ሕጎች መቀየር ይኖርባቸዋል፣ ይላል የቀድሞ የኢንዶኔዥያ የገንዘብ ሚኒስትር የነበሩትና አሁን የዓለም ባንክ የአስተዳደር ዲሬክተር አገሮች በጋራ ተባብረው ሊሰሩ ይገባል ይላሉ ይህን ብናደርግ እንኳን አለም አቀፍ ትብብር ከሌለ እነዚህን ከግብር ክፍያ የሚሸሹትን አሳድዶ ማግኘት እኮ አይቻልም እናም የባንክ ሙያተኞች ህጎቹን ለማጥበቅ በሚቻልባቸው ሁኔታዎች ላይ በዋሽንግተን ዲሲው እና የዓለም ባንክ አይኤምኤፍ የገንዘብ ድርጅት ስብሰባ ላይ በተገኙ ባለሥልጣናት ፊት ብርቱ ጥረት እያደረጉ መሆናቸው ታውቋል።